ዩናይትድ ስቴትስ ከሩሲያ ላይ የኃይል አቅርቦቶችን እንደማትገዛ ማስታወቃቸውን ተከትሎ የዓለም የነዳጅ ዋጋ አሻቅቧል። ዩናይትድ ስቴትስ የወሰደችው ይህ እርምጃ የሩሲያው ፕሬዚዳንት ቭላድሚር ፑቲን መንግስት በዩክሬን ላይ ለፈጸመው ወረራ የከበደ ቅጣት ሊሆን እንደሚችል ተገልጿል። የቪኦኤ የዋይት ሀውስ ዘጋቢ ፓትሲ ዋዲ ኩስዋራ ያደረሰችንን ዘገባ ቆንጅታዬ ታቀርበዋለች። በዩናይትድ ስቴትስ የነዳጅ ዋጋ እጅጉን እያሻገበ ነው። ካሊፎርኒያ ውስጥ የነዳጅ ዋጋ ከአምናው በሰላሳ ከመቶ ጨምሯል። ገናም እየባሰ ነው የሚሄደው። ዩናይትድ ስቴትስ በሩሲያ ኢኮኖሚ ዋና የደም ስር ላይ አነጣጥራለች። ከሩሲያ አንዳችም ዘይትም ሆነ ሌላ የኃይል ምንጭ አናስገባም። ይህም ማለት ከአሁን በኋላ የሩሲያ ዘይት ወደ ዩናይትድ ስቴትስ ወደብ መግባት አይችልም። የአሜሪካ ሕዝብ የፑቲንን የጦርነት አውታር በከባዱ መታው ማለት ነው። ፕሬዚደንት ጆ ባይደን ዩናይትድ ስቴትስ ከሩሲያ ነዳጅ እንደማትገዛ ይፋ አድርገዋል። ዩናይትድ ኪንግደምም ከዚህ ዓመት በኋላ ከሩሲያ ነዳጅ መግዛት እንደምታቆም አስታውቃለች። የአውሮፓ ሕብረት በበኩሉ የሩሲያ የተፈጥሮ ጋዝ ፍላጎታችንን መጠን ዘንድሮ በሁለት ሶስተኛ እንቀንሳለን ብለዋል። ተንታኞች የሞስኮ የነዳጅ ሽያጭ ገቢ በአጭር ጊዜ ውስጥ በጣም ላይጎዳ እንደሚችል ይናገራሉ። የኋላ ኋላ ግን የነዳጅ እገዳው ከፋይናንስ እገዳዎቹም በላይ ሞስኮን እጅጉን እንደሚጎዳት ነው የሚጠበቀው። በጀርመን ማርሻል ፈንድ ተቋም አንጋፋ አባል የሆኑት ክሪስቲን በርዚና ሲያስረዱ እንዲህ ብለዋል። ምን አይነት ጉዳት እንደሚያደርስ በውል ከወዲሁ መገመት ትንሽ ያስቸግራል። ምክንያቱም በጊዜው ከሚኖረው የነዳጅና የጋዝ ዋጋ ጋር የሚያያዝ ስለሚሆን ነው። ነገር ግን የሩሲያ የነዳጅና የጋዝ እንዲሁም የከሰል ምርት ሽያጭ በከፍተኛ መጠን ከቀነሰ ኢኮኖሚዋ ይጎዳል። ምክንያቱም የእነዚህን ምርቶች ዋጋ መጨመር በዩናይትድ ስቴትስና አውሮፓ ኢኮኖሚዎች የተወሰደውን ድንገተኛ እርምጃ ሙሉ በሙሉ ለመቋቋም አይረዳም። ዩናይትድ ስቴትስ ከሩሲያ የምትገዛው ከምታስገባው የነዳጅ አቅርቦት ስምንት ከመቶውን ብቻ ሲሆን የአውሮፓ ህብረት ሀገሮች ደግሞ አርባ ከመቶውን የተፈጥሮ ጋዝ እና ሀያ ሰባት ከመቶውን የነዳጅ አቅርቦታቸውን የሚያገኙት ከሩሲያ ነው። የሩሲያ ምክትል ጠቅላይ ሚኒስትር አሌክዛንደር ኖቫክ ለአሶሽየትድ ፕሬስ የሚከተለውን አስተያየት ሰጥተዋል። በአውሮፓ ገበያ የሩሲያን ነዳጅ አቅርቦት መጠን በፍጥነት መተካት የማይቻል ነገር ነው። ከአንድ ዓመት በላይ ይወስዳል። ከዚያም ሌላ ለሸማቹ ዋጋው በጣም ይወደድበታል። ፕሬዚደንት ባይደን የሩሲያ ነዳጅ እገዳውን ያወጁት ከዲሞክራትም ከሪፐብሊካንም የምክር ቤት አባላት የተሽጎደጎደባቸውን ጠንካራ ግፊት ተከትሎ ሲሆን ከዩናይትድ ስቴትስ ስትራተጂያዊ ተቀማጭ የነዳጅ ክምችት 30 ሚሊዮን በርሜል ነዳጅ እንዲለቀቅ አዘዋል። ባለስልጣኖቻቸውም ነዳጅ አምራቾቹ ሀገሮች ቬኔዙዌላ እና ሳውዲ አረቢያን ከሩሲያ አቅርቦት ተያይዞ የሚደርሰውን ክፍተት እንዲያሟሉ ለማሳሰብ እየተንቀሳቀሱ ናቸው። ከትናንት በስቲያ ሰኞ ኪኒፒያክ ዩኒቨርሲቲ ያወጣው የሕዝብ አስተያየት እንደሚያሳየው ከተጠየቁት አሜሪካውያን ውስጥ 71 ከመቶ የነዳጅ ዋጋ የሚጨምር ቢሆንም እገዳውን እንደሚደግፉ ተናግረዋል። የሎስ አንጀለስ ከተማ ነዋሪዎቹ ጃክሊን ሴንት አን እና ኤሪክ ላክስ እንዲህ ብለዋል። ዩክሬን በአምባገነን መንግስት ከምትያዝ የነዳጅ ዋጋ ቢወደድብኝ ይመርጣለሁ። ይህ ትክክለኛውን ነገር ለማድረግ የሚከፈል ዋጋ ነው። በሩሲያው ነዳጅ ላይ በተጣለው እገዳና በዩክሬን በቀጠሉት ቀውሶች ሳቢያ የዓለም የነዳጅ ዋጋ እጅጉን እያሻቀበ ነው። ዓለም አቀፍ የድፍድፍ ነዳጅ ዋጋን በሚከታተለው በብረንት ክሩድ መሰረት፣ ትናንት ማክሰኞ አንድ በርሜል ድፍድፍ ነዳጅ ከ132 ዶላር በላይ ተሸጠዋል።